ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በየቀኑ ከምሽቱ ሶስት እስከ አራት ሰዓት በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚያሰማውን ፕሮግራም አሁን ጀመረ። ፕሬዚደንት ኦባማ ስለ ኢትዮጵያው ምርጫ ከተናገሩት መልካሙን ንግግራቸው ሁሉ አበላሸባቸዋሉ። ዶክተር በየነ ጴጥሮስ ይህንን መንግስት በአደባባይ ቁሞ ለጋዜጠኞች ይሄ በዴሞክራሲያ ምርጫ የተቋቋመ መንግስት ነው የኢትዮጵያ መንግስት ብሎ ምስክርነት የኢህአዴግ ዲክቴተሮች ከዚህ በላይ የሚጠብቁት ምስክርነት አይኖርም። ዓለም ውስጥ ከዚህ በላይ የሚጠብቁት ድጋፍ አይኖርም። I think it was extremely powerful to have the President of the United States standing before the African Union in Ethiopia with the people of Ethiopia watching with the Prime Minister of Ethiopia sitting next to him and saying journalists who've been imprisoned for doing their jobs should yeah, United be released. States <inaudible> <inaudible> ታም ማሪኖውስኪ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ ጉዳዮች ረዳት ሚኒስትር ናቸው። ለቪኦኤ ከሰጡት ቃለ ምልልስ የተቀነጨበ ነው የሰማችሁት። በመጽሔቱ ዘገባ አለን። በሁለተኛው ፕሮግራም አጋማሽ የፕሬዚዳንት ባራክ ኦባማን የኢትዮጵያ ጉዞ የሚቃኝ አንድ ዘገባ አስከትለንም በዚያው ላይ የአዲስ አበባው ንጉሥ ያክልሉ አንድ ቅንብር ልኮልናል እናስደምጣለን። ጤና ይስጥልን፣ እንደምናምስታችኋል አድማጮቻችን። ዛሬ ሐሙስ ሐምሌ 23 2007 ዓ ም ነው አስተናጋጆቻችሁን ያዳኝ ፍሳዬና አዲስ አበበ ነን። በቅድሚያ የምሽቱን የዓለም ዜና እናሰማለን። በፈረንሳይ የህንድ ውቅያኖስ ደሴት ላይ የተገኘው የአይሮፕላን ስብርባሪ ክፍል ባለፈው ዓመት መጋቢት ወር ላይ የገባበት ያልታወቀው ኤምኤች 370 የማሌዥያ ጄት አይሮፕላን አካል ይሆን እንደሆነ ለማረጋገጥ ምርመራ እየተደረገ ነው። የአይሮፕላን ክንፍ አካል የሚመስለው ስብርባሪ ርዝመት ወደ ሁለት ሜትር ገደማ ሲሆን ትላንት የተገኘው ማዳጋስካር አጠገብ ባለው ሪዩኒየን በተባለው ደሴት ላይ ነው። ቦይንግ 777 የተባለው የማሌዥያ ጄት አይሮፕላን ለመጨረሻ ጊዜ ከተሰማበት ከ3500 ኪሎ ሜትር በላይ ርቆ በሚገኝ ቦታ ላይ ነው ስብርባሪው የተገኘው። ስብርባሪውን በያዝነው ሳምንት ያገኙት በሪዩኒየን ደሴት በሚገኝ ዋና ቦታ ያጸዱ የነበሩ ሰራተኞች ናቸው። የፈረንሳይ ኤቪዬሽን ባለሥልጣኖች ስብርባሪውን እየመረመሩ ነው። ከምድረ ገጽ የጠፋው በረራ ኤምኤች 370 አካል ነው ብሎ ለመናገር ገና ነው ብለዋል። እውነት የጆት አይሮፕላኑ ክፍል ከሆነ ግን ወደ መፍትሄ የሚያመራ አብይ እርምጃ ይሆናል ሲሉ አስገንዝበዋል። ሩሲያ ከአንድ ዓመት በፊት በኡክራይን ተተኩሶባት የወደቀውን የማሌዥያ አውሮፕላን በሚመለከት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔን በድምፅ መሻር መብቷ ስለሻረችው በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር አገራቸው እጅግ እንደተቆጣችና እንዳዘነች ገልጠዋል። ውሳኔው በአውሮፕላኑ ላይ የተኮሰው ወገን ለይቶ ታውቆ ለፍርድ እንዲቀርብ ዓለም አቀፍ የወንጀል ችሎት እንዲቋቋምም የሚጠይቅ ነበር። ሲቪሎች የተሳፈሩበትን አውሮፕላን ተመቶ ነዶ በብዙ ቤተሰቦች ላይ ጥልቅ ጉዳት ያደረሰው ጉዳይ ፍትሕ እንዲያገኝ መላ ዓለም በጋራ የምንጠብቀው ነገር ሆኖ ሳለ ሩሲያ ውሳኔውን መሻሯ ያሳዝናል ሲሉ የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ለአሜሪካ ድምፅ ራዲዮ ተናግረዋል። ሩሲያ በበኩሏ ለአውሮፕላኑ ተመቶ መከስከስ ተጠያቂ የሆኑት ወገኖች ለፍርድ እንዲቀርቡ የሚያስችል የውሳኔ ሐሳብ አቅርባለች። ሆኖም የወንጀል ችሎት የማቋቋሙን ሐሳብ ተቃውማለች። ሳማንታ ፓው ታዲያ ሩሲያ የወንጀል ችሎት መቋቋምን የምትቃወምበት ምክንያት ከወንጀሉ ጋር ያላት ግንኙነት አጠያያቂ እንዲሆን ያደርገዋል ብለዋል። የፈሩት ነገር ምንድን ነው? የተባበሩት መንግሥታት ድርጅት የፀጥታው ጥበቃ ቤት የሀገሮች ድንበሮች እንዲከበሩና አገሮችም የጎረቤቶቻቸውን ሉዓላዊነት እንዲያከብሩ የሚጠይቀውን ቻርተር ሊያስከብር በመቻሉ ላይም ጥያቄ ያስነሳል ሲሉም አምባሳደሯ ነቅፈዋል። ማሌዥያ፣ ኔዘርላንድስ፣ ኦስትሪያ፣ ዩክራይንና ቤልጅም የወንጀል ችሎት የማቋቋሙን ሀሳብ ደግፈውታል። አንድ የታሊባን መግለጫ የድርጅቱ መስራች ሙላ ዑመር መሞቱን ዛሬ በይፋ አስታውቋል። የእስላማዊ ንቅናቄ ቃል አቀባይ ዛቢኑላ ሙጃሂዲ ሙላ ዑመር በህመም ምክንያት እንደሞተ ሞተ በፓሽቶ ቋንቋ ለአሜሪካ ድምፅ ሬዲዮ በተላከው መግለጫ ገልጿል። ዝርዝር ውስጥ ግን አልገባም። የታሊባኑ መግለጫ መሪው መቼ እንደሞተ ባይገለጽም ካለፉት 15 ዓመታት ወዲህ የጤንነቱ ሁኔታ እየተባባሰ መሄዱን ጠቁመዋል። የአፍጋኒስታን መንግስት ሙላ ዑመር ከሁለት ዓመታት በፊት በፓኪስታን ሆስፒታል እንደሞተ ትላንት መግለጹ ይታወሳል። የታሊባን መግለጫ እንደሚለው ግን በዩናይትድ ስቴትስ የሚደገፉ ኃይሎች ከ14 ዓመታት በፊት የታሊባንን መንግስት ከስልጣን ካስወገዱ ወዲህ ሟቹ መሪ ከአፍጋኒስታን አልወጣም። ሟቹ መሪ መሐመድ ዑመር እንደ አውሮፓ አቆጣጠር በ2001 ዓ ም በአፍጋኒስታን ላይ በዩናይትድ ስቴትስ የተመራ ወረራ ከተካሄደው ወዲህ ወደ ፓኪስታንም ሆነ ወደ ሌላ ሀገር ከአፍጋኒስታን አልወጣም፣ በሀገሩ ሆኖ ታሊባንን ይመራ ነበር። ባለፉት 14 ዓመታት ውስጥ ከሀገሩ እንዳልወጣ የሚያሳይ የማያሸማ ማስረጃ አለ ሲል ታሊባን ያወጣው መግለጫ ገልጿል። የፓኪስታን ባለስልጣኖች ነገ ሊደረግ የነበረው የአፍጋኒስታን ሁለተኛ ዙር የሰላም ንግግር እንዲተላለፍ የአፍጋኒስታን ታሊባን አመራር እንደጠየቀ ዛሬ ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በርማ በመባልም የምትታወቀው ሚያንማር ወደ ሰባት ሺህ የሚጠጉ እስረኞችን በምህረት ፈታች። ህገወጥ በሆነ መንገድ የዛፍ ቆረጣ ተግባር ፈጽመዋል በሚል ክስ ባለፈው ሳምንት የረጅም ጊዜ ስራ ተፈርዶባቸው የነበሩት 155 ቻይናውያንም ይገኙባቸዋል። ሺንዋ የተባለው የቻይና ዜና አገልግሎት ከፍተኛ ባለሥልጣን ያላቸውን ጠቅሶ በዘገበው መሰረት ቻይናው ነው ቻይናውያኑ በምህረት ከተለቀቁት 210 የውጭ ተወላጆች ውስጥ ይካተታሉ። ከሀገሮቹ ጋር ያለውን ወዳጅነት ለመቀጠል ሲባል በምህረት የተለቀቁት የውጭ ተወላጅ እስረኞች ከዘሬ ጀምረው ወደ አገሮቻቸው እንደሚላኩ ሽንዋ ጨምሮ ዘግቧል። የሚያንማር የማስታወቂያ ሚኒስትር ለሰብአዊነትና ለብሔራዊ እርቅ ሲባል በሀገሪቱ ዙሪያ 6966 ግለሰቦች እንደሚፈቱ ገልጧል። እስረኞቹ የሚፈቱት ከቡድስት በዓል በፊት ሲሆን የፖለቲካ እስረኞች ይገኙባቸው እንደሆነም ግልጽ አይደለም። በመጨረሻም ህንድ ያዕቆብ ሜንሞን የተባለውን ሰው እንደ አውሮፓውያን አቆጣጠር በ1993 ዓ.ም ሙምባይ ውስጥ የ257 ሰዎችን ህይወት ባጠፋው የቦምብ ጥቃት ለነበረው ሚና ዛሬ በሞት ቀጥታለች። የ53 ዓመት ዕድሜ የሆነው ሰው ያቀረበው ይግባኝ የሀገሪቱ ከፍተኛ ፍርድ ቤት ስላልተቀበለው ናክፑር በተባለችው ከተማ በሚገኝ እስር ቤት በስቅላት ተገድለዋል። ሜሞን ለፈጸሙት ጥቃት ሞት ተፈርደባቸው ከነበሩት 11 ሰዎች አንዱ ነበር። በመጨረሻ ግን በሞት የተቀጣው እሱ ብቻ ነው። የሌሎቹ ፍርድ ወደ እድሜ ይፍታህ ተቀይሯል። እንደ አውሮፓ አቆጣጠር በ2007 ዓ.ም ሙምባይ ውስጥ የቦምበይ የአክሲዮን ልውውጥ፣ የህንድ የአየር መንገድ መስሪያ ቤቶች ሆቴሎችና የሲኒማ ቤቶች ላይ የተከፈቱትን ጥቃቶች በማሴርና በገንዘብ በመርዳት ክስ ነው ሜሞን በሞት የተቀጣው። ታላቅ ወንድሙ ታይገር ሜሞን እና ወንጀል የወንጀለኞቹ አለቃ ዳውድ ኢብራሂም ጥቃቶችን በማስተባበር ተግባር ተከሰዋል። ሆኖም የት እንደገቡ አይታወቅም። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ቡድን ሜሞን በሞት መቀጣቱን ነቅፏል። አምነስቲ ኢንተርናሽናል ደግሞ አሳዛኝ ተግባር ሲል የሞሞን በሞት መቀጣት ተቃውሟል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ይህ ከዋሽንግተን ዲሲ የሚተላልፈው የአሜሪካ ሬዲዮ አማርኛ ቋንቋ አገልግሎት ነው። በ19 በ22 ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እንገኛለን። አስተናጋጆቻችሁን ያዳኝች ሳይና ከፕሮዲሰሩ ንጉሱ ታምሬ ጋር እኔም አዲሱ አበበ ነን። የመጀመሪያ የቀዳማዊ ኃይለስላሴ ኦፊሻል ቪዚት በአሜሪካ የተደረገው ወደ ኤሮፓ አቆጣጠር በ19 ጋዜጠኛ ዲፕሎማትና ታሪክ ጸሐፊው ዘውድ የረታ ናቸው። ማይናገር የነበረ በሚል ዘገባው ንጉስ አክሊሉ እንግዳው አድርጓቸዋል። ዛሬ በሁለተኛው አጋማሽ ይቀርባሉ። አሁን የዕለቱ አብይ ርዕስ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በቅርቡ በኢትዮጵያ ባደረጉት ጉብኝት እርሳቸውና የክልሉ መሪዎች ለደቡብ ሱዳን የሰላም ስምምነት አማራጮችን ማስቀመጣቸው ይታወቃል። ተፋላሚዎቹ ወገኖች እስከ መጪው ነሐሴ 11 ቀን ድረስ ወደ ስምምነት ባይደርሱ ከማዕቀብ መጣል በተጨማሪ ክልላዊ ጣልቃ ገብ ጦር እንደሚላክ በቀረቡት አማራጮች ውስጥ ተካቷል። እነዚህ አማራጮች በውኑ ስራ ላይ ሊውሉ ይችሉ ይሆን? ከናይሮቢ የደረሰን የሌኒ ሮቫጋ ዘገባ በዚህ ጥያቄ ዙሪያ የተለያዩ አስተያየቶች እየተሰሙ መሆናቸውን ይጠቁማል። አዲስ አበባ ያቀርበዋል። በኢትዮጵያ ጉብኝታቸው ላይ እንዳሉ አዲስ አበባ ውስጥ ከክልላዊ መሪዎች ጋር የተገናኙት ፕሬዚዳንት ባራክ ኦባማ የደቡብ ሱዳን ተዋጊዎች ወደ ድርድሩ እንዲገቡ ጫና ለመፍጠር ጣልቃ ገብ ጦርንና ማዕቀብን በውይይቱ ጠረጴዛ ላይ አስቀምጠውላቸዋል። የሱዳኑ ህዝባዊ የነጻነት ንቅናቄ የመረጃ ዲሬክተርና በኬንያ የኤስፒኤልኤም ኤስፒኤልኤ ጦር መሪ ፑኮ ቦዝ ባሉንግ ለአሜሪካ ድምፅ በሰጡት ቃል የታቀደው ክልላዊ ጣልቃ ገብ ጦር እምብዛም ስራ ላይ ሊውል የሚችል ሐሳብ አይመስለኝም ይላሉ። ክልላዊ አገሮች ሁሉ የእኛን ቀውስ ጉዳይም ሆነ የጦርነት ሁኔታ እንደ ደቡብ ሱዳናዊ ሆነው በውል ስለማይረዱት ይሄ ክልላዊ ጦር የተባለው ኃይል ሰላም የሚያመጣ አይመስለኝም። ብዙዎቹ አገሮች የትኛውን መደገፍ ወይም አለመደገፍ እንዳለባቸውም አያውቁም። ለምን? የቀውሱን መሰረታዊ ባህሪ ስለማይረዱት። የደህንነት ጥናት ማዕከሉ ዶክተር ኢማኑዌል ኪሲያንጋን በዚህ ሐሳብ አይስማሙም። ጣልቃ ገብ ጦርና ማዕቀብ በእርግጥ ሰላም ያስገኛል? ባይ ናቸው። ዋናው ቁም ነገር ያንን ጣልቃ ገብ ጦር ማን እንደሚያደራጀውና ከየትኞቹ አገሮች እንደሚውጣጣ መለየቱ ላይ ነው። የኡጋንዳ ጦር በአሁኑ ወቅት ደቡብ ሱዳን ውስጥ እንዳለ እናውቃለን። ጦር ግን የቱን ያህል ገለልተኛ እንደሚሆን አላውቅም። ስለዚህ ክልላዊ ጦሩን የሚያደራጀው ማን እንደሆን ማወቁ ወሳኝ ነው የምለው ከየትኛውም ወገን ያልሆነ አካል ለሰላሙ ወሳኝ መሆኑን ለማሳየት ነው። እንደ አውሮፓ አቆጣጠር ካለፈው ግንቦት 2013 ዓ ም ጀምሮ ደቡብ ሱዳን ውስጥ የተካሄዱ የጎሳ ግጭቶች ለብዙ መቶ ሺዎች ሞት ምክንያት ሆነዋል። በኢጋድ የተከናወኑ ክልላዊ የሰላም ጥረቶችም አንዳች የተኩስ አቁም ውል እንዳላስገኙ ይታወቃል። ያም ሆነ ይህ ግን የደቡብ ሱዳን ተፋላሚ ወገኖች እስከ መጪው ነሐሴ 11 ቀን ድረስ ወደ አንድ የሰላም ስምምነት ካልደረሱ ማዕቀቦችና ሌሎች እርምጃዎች እንደሚወሰዱባቸው ተነግሯቸዋል። ወደ መጽሔቱ እናልፋለን። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የኬንያና የአፍሪካ ጉብኝት የአፍሪካንና የመሪዎቹን ችግሮችና ስጋቶች ፊት ለፊት የተናገሩበት እንደነበርና በመጪዎቹ ሳምንታትና ወራት ለውጦች ይመጣሉ ብለው ተስፋ እንደሚያደርጉ የውጭ ጉዳይ መስሪያ ቤቱ የሰብአዊ ጉዳዮች ረዳት ሚኒስትር ታም ማሊኖስኪ ገልጠዋል። ለቅምሻም ቀደም ሲል አሰምተናቸዋል። ይሄ ዘገባ እየተጠናቀረ ነው፣ እንደደረሰ እናቀርባለን። ወደ ሌላው ልሻገር። የአሜሪካው ፕሬዚዳንት ባራክ ኦባማ ስለ ኢትዮጵያ ምርጫ የሰጡት አስተያየት በጎውን ንግግራቸውን ሁሉ የሻረ ነው ሲሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። ይህ አስተያየት በኢትዮጵያ የዲሞክራሲ ተስፋ ላይ ጉዳት ያደረሰ ነው ሲሉም ያብራራሉ። ፕሬዚዳንት ኦባማ የኢህአደግ ደጋፊ በሆኑ ባለሥልጣኖቻቸው ተከበዋል በማለትም ፕሮፌሰር በየነ ጨምረው ተናግረዋል። እስክንድር ፍሬ ነው ዘገባውን የላከልን። የኢትዮጵያ ተቃዋሚ ፓርቲዎች በፕሬዝዳንት ባራክ ኦባማ አስተያየቶች ላይ ቅሬታቸውን ማሰማት ቀጥለዋል። ፕሬዝዳንቱ ባለፈው ሰኞ ከጠቅላይ ሚኒስትር ኃይለ ማርያም ደሳሌ ጋር በመሆን የሰጡት መግለጫ የዚህ ሁሉ መነሻ ነው። የአሁኑ የኢትዮጵያ መንግስት በዲሞክራሲያዊ መንገድ እየተመረጠ መሆኑን ፕሬዝዳንት ኦባማ በዚሁ ጋዜጣዊ መግለጫ አመልክተዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንን አስተያየት በእጅጉ ተቃውመዋል። ይሄ ያለው መንግስት የህዝብ ዩንታን ያላገኘ ከሁለት ወር ገደማ በፊት የተካሄደውን ምርጫ ልዩ ኃይል የሚል ሰራዊት አዝብቶ የህዝቡን ተስፋ የሆነውን ምርጫ እየቀማ በጉልበት የተቀመጠ መንግስት ነው። ይህንን መንግስት በአደባባይ ቆሞ ለጋዜጠኞች ይሄ በዴሞክራሲያ ምርጫ የተቋቋመ መንግስት ነው የኢትዮጵያ መንግስት ብሎ ምስክርነት የኢህአዴግ ዲክቴተሮች ከዚህ በላይ የሚጠብቁት ምስክርነት አይኖርም። ዓለም ውስጥ ከዚህ በላይ የሚጠብቁት ድጋፍ አይኖርም። ይሄ እንግዲህ በሌላው አንጻር የኢትዮጵያን ህዝብ የዴሞክራሲ የእኩልነት፣ የፊት የሰብ መብት፣ የመልካም አስተዳደር ወዘተርፈ ምኞቶች በሙሉ ያጨለመ ነው። የቀረው ሁሉ ትርፍ ነው ለኔ፣ የቀረው ሁሉ ትርፍ ነው። ስለዚህ ይህንን ከፍተኛ ጉዳት አድርሰው ሄደዋል። የመድረኩ መሪ እንዳሉት ይህ የፕሬዚዳንት ኦባማ አስተያየት በአፍሪካ ህብረት ያደረጉትን ጨምሮ የተቀረውን ንግግራቸውን ሁሉ የሻረ ነው። ሰኞ እለት ለጋዜጠኞቹ ከጠቅላይ ሚኒስትር ኃይለማርያም ጋር የሆነው ጋዜጣዊ መግለጫ ጽ ወይም ለጋዜጠኞች ጥያቄ ሲመልሱ በተናገሩት እኔ ነገር ሁሉ አለቀ። ከዚያ በላይ ምንም ብዙ መሄድ እኳ አያስፈልግም። ይሄ የኢትዮጵያ መንግስት በዲሞክራሲ አግባብ የተመረጠ ነው የምለው ምስክርነት ከየትም የማይገኝ ነው እና ይሄ እንግዲህ የበቂ ግንዛቤ ማጣት ያናገራቸው እንጂ በእውነቱ ኦባማ በዚህ በምርጫው ላይ የተሰራውን ሁሉ ደባና ተንኮልና ወንጀል አቆቴ እንናገራለን የሚል እምነት የለኝም። ከዚያ በላይ እንደሆኑ አምናለሁ፣ እና በጣም ግልጽ ባልሆኑበት ነገር ላይ ይሄ በዲሞክራሲያ ጋር የተመረጠ መንግስት ነው የምለውን ማለት አልነበረባቸው እና ሌላ ነገር ጨምረው ባይናገሩም ይሄን አለ ማለታቸው በራሱ ለእናንተ በቂ ነበር። አዎ ያለ ማለታቸው በቂ ነበር። ያንም ባይሉ ኖሮ ቀጥሎ ያለዋቸው አባባሎች በጣም ጠቃሚ ናቸው። ያንን አባባል ማለት አልነበረባቸውም። አፍሪካ ህብረት ላይ ያደረጉትን መስመር ነው ቀጥሎ መናገር የነበረባቸው። እዚያም ለጋዜጠኞቹም የኢትዮጵያም ምርጫ ተካሂዶ አልፈዋል ምርጫ ውስጥ ተዋንያ የሆኑ ፖለቲካ ፓርቲዎችም ሌሎችም ባለድርሻዎች ቅሬታ እንዳላቸው አውቃለሁ። ይሄ ሊታረም የሚገባ ሂደት ነው፣ ሊታረም የሚገባ ክስተት ነው ብሎ ቢያልፉ ይሄ በቂያችን ነበር። ገለው ከቀበሩም በኋላ በአፍሪካ ህብረት እንትን ላይ ያን ሉሉ ዲስኩር መናገር ምን ዋጋ አለው? ያኛውን እኮ አይሽረው። ዲሞክራሲያዊ እንትን ምርጫ የተመረጠው መንግስት ነው የሚለው ኢህአዴግ ከሰማይ የወረደለት መና እና እሱን በምንም አይሽረው ዋናው ቁልፉ ነገር ይሄ ነው። የኢህአዴግ ባለስልጣናት በአሜሪካ የዲሞክራቲክና የሪፐብሊካን ፓርቲዎች ውስጥ ወዳጆች እንዳሏቸው የተናገሩበት አጋጣሚ አለ። ባራክ ኦባማ ወደ ስልጣን በመጡ ሰሞን በኢትዮጵያ ፓርላማ የተገኙት የቀድሞው የኢህአዴግ ሊቀመንበር ጠቅላይ ሚኒስትር መለስ ዜናዊ ከበፊቱ ይልቅ በአሁኑ የባራክ ኦባማ አስተዳደር የበለጡ ወዳጆች አሉን ሲሉ በግልጽ ተናግረው ነበር። የመድረኩ መሪ ታዲያ ፕሬዚዳንት ባራክ ኦባማ በእንደዚህ አይነት የገዢው ፓርቲ ደጋፊዎች እየተከበቡ ናቸው ይላሉ። ኢህአዴግ ሞለቶ የሀገሪቷን ሀብትና ነው ያለው ሪሶርስ በሙሉ ጨምድዶ ይዞ የህዝብ ግንኙነቱን ስራ በከፍተኛ ደረጃ እንደሚሰራ ከሚያውቁት ሰዎች አንዱ ነኝ። መልታ ሚሊየን ዶላር እየከፈለ በዋሽንግተን፣ በኒውዮርክ፣ በጀኔቫ፣ ለንደን ምን ምን የሚባሉትን ለእሱ ድጋፍ የሚሹ ሎቢስት የሚባሉትን ቀጥሮ ያሰራል። ይሄ ደግሞ በአሜሪካን ስርዓት አንድ ፍቃድ ያለው ሎቢስት ወይም ጠበቃ በር ገንዘብ ከየት እንደሚያገኝ ሪፖርት ማድረግ ስላለበት ኢትዮጵያ ከፍተኛ ደረጃ እንደምትከፍላቸው እናውቃለን። ስለዚህ እኛ የዚህ አይነት ጥቅም የለንም። ሎቢስት በመቅጠር የእኛን አቋማ ንትን ለማንትን እንደነ ሱዛን ራይት እና ጌንስሚዝ ጋር ደግሞ ታግለን አንችልም። እኛ የውስጥ ድጋፍ የሚሰጠን የለም ጥቂቶች ይደግፉን የነበሩት እንደ ኮንግረስማን ፓይን የመሳሰሉቱ ሞቶ አልፏል። አሁን ያሉቱ ዝም ብሎ አብሮ እንዲሁ እንትንምል እጂ እኔ ብቃቱንም አላየኸውም ቀርባችሁ ማነጋግሩ የሚሉ አሁን ኮንግሬስ ምናምን ብዙ መጥቶ አልነበረም። እ ስ እነሱ እንኳን በጎን ለምን አልናገሩንም? እሺ እነዚያ እንኳን የስቴት ስቴት መንግስት ለመንግስት ጉብኝት ነው ብሎ በዛ ይጠመድ ፕሬዚዳንቱና የውጭ ጉዳይ ሚኒስትር እነሱ እነዚያ እንኳን እንዴት? ስለዚህ ችግሩ ሁለቱም ጋር ነው ያለው። ፕሬዝዳንቱ በተለይም ስለ ኢትዮጵያ ምርጫ የሰጡትን አስተያየት የተቃወሙት የመድረክ መሪ ይህንን በአዲስ አበባ ለሚገኘው ኤምባሲ ማሳወቃቸውን ገልጸዋል። ሌሎች የተቃዋሚ ፓርቲዎችም በዲሞክራሲያዊ መንገድ እየተመረጠ በሚለው የፕሬዝዳንቱ አስተያየት አልተስማሙም። የአሜሪካው ፕሬዝዳንት የሁለት ቀናት የኢትዮጵያ ጉብኝታቸውን ያጠናቀቁት ባለፈው ማክሰኞ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሰዎች የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትም ፕሬዝደንት ኦባማ ስለ ኢትዮጵያ ምርጫ የሰጡትን አስተያየት ከተቃወሙት መካከል አንደኛ መሆናቸው ቀደም ብሎ ተዘግቧል። የኦባማ ንግግር ቅር ስላሰኘኝና የፖለቲካ ተቃዋሚዎችና ጋዜጠኞች እየተዋከቡና እየታሰሩ ባለበት በአሁኑ ወቅት የቤተ መንግስቱን የራት ግብዣ መቀበል ሕሊናዬ አይፈቅድም በማለት ኢንጂነር ይልቃል ጌትነት መቅረታቸው ተዘግቧል። ወደ ቀጣዩ የመጽሔት ርዕስ ደግሞ እናልፋለን። የሶማሊያ መንግስት እንደ አውሮፓ አቆጣጠር በቀጣይ 2016 ዓ ም በሚካሄዱት ምርጫዎች አንድ ሰው አንድ ድምፅ በሚለው መንገድ አይካሄድም፣ ይህም በአገሪቱ ባሉት የጸጥታ ችግሮች ምክንያት ነው ሲል በይፋ አስታውቋል። የአገሪቱ ፕሬዚዳንት ሐሰን ሼክ መሐመድ ለአሜሪካ ድምፅ የሞቃዲሾ ሶማሊኛ ቋንቋ ዘጋቢ ዘይነብ አቡበከር በሰጡት ቃለ ምልልስ ዙሪያ የተጠናቀረ ዘገባ አለ። ቆንጅታየ ታቀርባለች። በሶማሊያ አንድ አውሮፓውያን አቆጣጠር በ2012 አዲስ ምክር ቤት መመስረቱን አዲስ ህገ መንግስት መቋቋሙንና ፕሬዚደንት ሞሐሙድ መመረጣቸውን ተከትሎ የሀገሪቱ መንግስት ያቺን ሀገር ወደ ጠቅላላ ምርጫ እንዲመራት ኃላፊነትና ስልጣን እንደተሰጠው ይታወሳል። ያ ስልጣን ግን በሚቀጥለው ዓመት ነሐሴ ወር ላይ ያበቃል። ይሁን እንጂ ፕሬዚደንት ሞሐሙድ የመንግስት ተቋማትና ጉዳዩ የሚመለከታቸው ወገኖች አንድ ሰው አንድ ድምጽ ሚለው የምርጫ አፈጻጸም እንደማይሰራ አምነውበታል፣ ነው ያሉት። መሻስ ቆፍ ድምፁን ለመምረጥ ብቁ የሆነ ዜጋ ሁሉ ድምፁን የመስጠት መብት መከበሩ የዲሞክራሲ መገለጫ ነው። ይሁንና በዚያና አሁን ባለንበት ሁኔታ ሰፊ ክፍተት አለ። ምርጫ ሊካሄድ አይችልም አላልንም። ምርጫ የሚካሄድባቸው የተለያዩ ደረጃዎችና የተለያዩ ገጾችም አሉት። ያለንን የተሻለ አማራጭ ለማየት እየሞከርን ነው። በመጪው የአውሮፓውያኑ 2016 ዓ ምት የሽግግር መንግሥት በመመስረቱ ሐሳብ ላይ ገና ከስምምነት አልደረስንም። ይህ ደግሞ የገባነውን ቃል እንዳጠፍን ሆኖ ሊቆጠርብን አይችልም ብለዋል ፕሬዚደንቱ አናጎ መባላን ቃዲን ሜላ ይኩ ቆርነ ዝመችንን በሀገሪቱ በእያንዳንዱ ሜትር ርቀት ለእያንዳንዱ ሰው ድምፅ መስጫ የሚሆን ሳጥን፣ አንድ ሰውና አንድ ድምፅ የሚል ቃል አልሰጠንም። እኛን ለሥልጣን ካበቃው የተሻለ አመቺ ሂደት ለማምጣት ነው ቃል የገባ ነው። እንደ አውሮፓውያን አቆጣጠር በ2012 ስልጣን የያዘው መንግስታቸው እርምጃዎች ማስመዝገቡን የሚናገሩት ፕሬዚደንት ሞሐሙድ ወደፊት ደግሞ አዲስ ነገር አዲስ ሂደት ለሀገራችን እናስተዋውቃለን ሲሉ ቃል ገብተዋል። አነጋ በቆል ሁሉም ነገር መቶ በመቶ ትክክል ነው ያልን አይደለንም። ፍጹምናን እያሻንም አይደለንም። በፖለቲካው በምጣኔ ሀብቱና በጸጥታ ጥበቃው ረገድ ሁነኛ መርታዎች ተመዝግበዋል እያልን ነው። ይሁን እንጂ የሆነውን ሰዎች አምኖ እንዲቀበሉ ለማድረግ ግጭትና ብጥብጥ ሳይቀሰቀስ ስልጣን ወደ ተተኪው መንግሥት የሚሸጋገርበትን መንገድ በማረጋገጥ ነው የሚወሰነው። ያም ማሳካት የሚጠበቅብን ስራ ነው። ለምርጫ አካሄድ አማራጭ ይሆናሉ የተባሉ የተለያዩ ሀሳቦችን ሶማሊያውያን ተመራማሪዎች ባለፉት ቅርብ ወራት ሲያቀርቡ ሰንብተዋል። አንዱ በተዘዋዋሪ ድምጽ አሰጣጥ ይከናወን የሚል ነው። ያም 27500 ሰዎች በህዝብ ይመረጡና 275 የፓርላማ አባላትን ይመርጣሉ። እነሱ በተራቸው ፕሬዝደንቱን ይመርጣሉ። ይሁን እንጂ የትኛው አማራጭ እንደሚወሰድ የተደረሰ ስምምነት የለም ነው ያሉት ፕሬዝደንቱ። በዚያ ላይ መስማማቱ የማዕከላዊው መንግስት የክልል አስተዳደሮችና ጉዳዩ የሚመለከታቸው የተለያዩ ወገኖች የሚወስኑት ይሆናል ብለዋል። አክለው በቀጣዮቹ ቀናትና ሳምንታት በአማራጮቹ ዙሪያ ውይይት ይደረጋል፣ የሀገሪቱ ህዝብ የሚስማማበትን መንገድ ስራ ላይ እናውላለን ብለዋል። ፕሬዝደንቱ አክለው እሳቸው በድጋሚ ለመመረጥ እንደሚወዳደሩም ተናግረዋል። የአሁኑ የአስተዳደር ዘመናቸው እንዲራዘም ግን በምንም ምክንያት አልፈልግም ነው ያሉት አሪንታሴ ዋ በጉዳዩ ላይ የአገሪቱ ሕዝብ ፓርላማውና አስተዳደሮቹ እየተወያዩበት ነው የስልጣን ዘመን ማራዘምን የተመለከተ ውይይት ግን የትም ቦታ አልተካሄደም ህዝቡን ምረጡን ልንል እቅዳችንን ልናቀርብ እንችላለን የስልጣን ጊዜያችንን ይራዘምልን ብለን የምንጠይቅበት ምክንያት ግን አይኖርም ውይይቱ ይቀጥላል ብለዋል ፕሬዝደንት መሐሙድ አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። እንደገና ወደ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ጋር ወደ ተያያዙ ቅንብር የመጨረሻው ነው እናልፋለን። ቀደም ሲል እንዳዳመጣችሁት ዶክተር በየነ ጴጥሮስ ፕሬዚዳንት ኦባማ ስለ ኢትዮጵያ ምርጫ የተናገሩት በጎ ንግግሮቻቸውን አበላሹባቸው ወይም ሻሩባቸው ብለው ነበር። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ባለስልጣን ደግሞ እንዲህ ብለዋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የኬንያና የአፍሪካ ጉብኝት የአፍሪካንና የመሪዎቹን ችግሮችና ስጋቶች ፊት ለፊት የተነገሩበት እንደነበረ በመጪዎቹ ሳምንታትና ወራት ለውጦች ይመጣሉ ብለው ተስፋ እንደሚያደርጉ እኒህ የውጭ ጉዳይ ሚኒስቴር የሰብአዊ ጉዳዮች ረዳት ሚኒስትር ታም ማሊኖውስኪ ገልጠዋል። ማሊኖውስኪ ከተባበሩት መንግስታት ድርጅት ዘጋቢያችን ማርገሬት በሽር ጋራ ባደረጉት ቃለ ምልልስ የፕሬዚዳንቱ የአፍሪካ ጉብኝት እጅግ ጠቃሚ እንደነበረም ተናግረዋል። ዝርዝሩን የያዘው ሰሎሞን አባተ ነው። ብዙ የሰብአዊ መብቶች ተሟጋች ቡድኖች በአሁኑ የፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ላይ ከመሄዳቸው በፊት ብዙ ተቃውሞ፣ ከሄዱ በኋላም ብዙ ወቀሳ እያሰሙ ይገኛሉ። ጋዜጠኞችን ለሚያስር ለአንድ አፋኝ መንግሥት ዕውቅና መስጠት ወይም አይዞህ ባይ ሆኑ አድርጓቸዋል ወይም አስመስሏቸዋል ነው የሚሉት ተቃዋሚዎቹ። ማርጋሬት በሽር ለውጭ ጉዳይ መስሪያ ቤቱ የሰብአዊ መብቶች ጉዳዮች ረዳት ሚኒስትር ታም ማሊኖስኪ በቀጥታ ያቀረበችው የመጀመሪያው ጥያቄም ይሄው ነበር። ማርጋሬት በሽር በተባበሩት መንግስታት ድርጅት የቪኦኤ ዘጋቢ ነች። ፕሬዚደንቱ እኮ በዓለም ዙሪያ ብዙ ሀገሮችን ይጎበኛሉ አሉ ሚስተር ማሊኖስኪ፣ ዲሞክራሲያዊ የሆኑም ያልሆኑም። ዋናው ቁም ነገር የሚያስተላልፉት መልእክት ነው። I think it was extremely powerful to have the President of the United States standing before the African Union in Ethiopia with the people of Ethiopia watching, with the Prime Minister of Ethiopia sitting next to him and saying, journalists who've been imprisoned yeah, for doing this. ስራቸውን በመስራታቸው ምክንያት ብቻ የታሰሩ ጋዜጠኞች መለቀቅ አለባቸው ብለው አፍሪካ ሕብረት ፊት ቆመው መናገራቸው እጅግ በጣም ግዙፍ ትርጉም ያለው ይመስለኛል። የአፍሪቃን መሪዎች ስልጣንን የሙጥኝ የማለት አባዜም ፕሬዚደንት ኦባማ መንካታቸውን ማሊኖቭስኪ አስታውሰዋል። የሥልጣን ዘመናቸውን ወሰኖች ካለፉ በኋላ ለረጅም ጊዜ መንበሩ ላይ የቆዩ መሪዎች መልቀቅ አለባቸው። ዲሞክራሲ ሊከበር ይገባል። በእርግጥ መልእክት ከዋሽንግተንም ማስተላለፍ እንችላለን፣ እናደርገዋለንም። ነገር ግን ፕሬዝደንቱ የኢትዮጵያ ምድር ላይ ቆመው ይህንን ማድረጋቸው እጅግ በበለጠ ሁኔታ ኃይል ወይም ብርቱ ትርጉም የሚሰጠው ይመስለኛል። የኢትዮጵያ ጠቅላይ ሚኒስትር ዴሞክራሲያዊ ማሻሻያዎች ወይም ለውጦች እንደሚደረጉ መናገራቸው ምናልባት አስደንቋችሁ ወይም ደግሞ አጽናንቷችሁ ይሆን ሚስተር ማሊኖስኪ ምን እንደሚመጣ እናያለን በእርግጥ በውይይቶቹ ተበረታትቻለሁ ደግሞም ብዙ ሰዎች ኢትዮጵያና አፍሪካ ውስጥ ያሉ የዩናይትድ ስቴትሱ መሪ ጉዳዩ ለሚመለከታቸው መሪዎች በግልጽና በቀጥታ ሲናገሩ ማየታቸው ያስደሰታቸው ይመስለኛል። እናም ይህ ሁኔታ በመጪዎቹ ጥቂት ሳምንታትና ወራት ከኢትዮጵያ መንግስት ከሲቪል ማህበረሰቡ ጋር ለመስራት በእነዚህ ጉዳዮች ላይ ለውጥ እንዲኖር ወደፊት መራመድ እንዲቻል እድሉን የሚከፍት ይመስለኛል። ፕሬዝደንቱ የሰብዓዊ መብቶች ጥበቃ ጉዳይ ለኬንያና ለኢትዮጵያ ሕዝቦችና ለመሪዎቻቸው ብቻ ሳይሆን ለመላ አህጉሬቱ አስፈላጊ መሆኑን ነው በመልእክታቸው ያስተላልፉ የነበረው ፕሬዚደንቱ ለመላው አፍሪካ ለመላው ዓለምም ነው የተናገሩት። በሕገ መንግሥቶች የሰፈሩ የሥልጣን ዘመን ገደቦች እንዲከበሩ ያስተላለፉት መልእክት በመላ አህጉሪቱ በግልጽ ተሰምቷል። የተሰማበት አንዱ ምክንያት ይህ እኛ እዚህ ዩናይትድ ስቴትስ ውስጥ የፈጠርነው ነገር ሳይሆን በመላ አፍሪካ ያሉ ሕዝቦች አገር በሀገር እየተነሱ መሪዎቻቸው ሕገ መንግሥቶቻቸውን እንዲያከብሩ የሚያሰሙትን ጥሪ የምናስተጋባላቸው በመሆኑ ነው። መሪዎቻቸው ለአዲሶቹ ትውልዶች መንገድ እንዲለቁ የሚያሰሙትን ጥሪ ስለምናስተጋባ ነው። የፕሬዚደንቱ ጉዞ በሰብአዊ መብቶችና በጸጥታ ጉዳዮች ላይ ብቻ ያተኮረ የነበረ ይመስላል ተብለውም ተጠይቀው ነበር። ማሊኖስኪ የጸጥታ ጥያቄና የዲሞክራሲ ጉዳይ በቅርብ የሚታዩ መሆናቸውን የተናገሩት ማሊኖስኪ ለምሳሌ የኬንያ መንግሥት አልሻባብን ሲያድን ሲቪሎችን መጠበቅ፣ መንከባከብ እንዳለበት መብቶችን ማክበር እንዳለበት መግባባትና ስምምነት ላይ መደረሱን ተናግረዋል። ምክንያቱም ከራሳችን ልምድ እንደምንረዳው በመንግሥትና በመደበኛው ሰው በተለይ ደግሞ ከሙስሊሙ ማህበረሰቦች ጋር መተማመን ከሌለ ይህንን ፍልሚያ እንደማናሸንፍ ስለምናውቅ ነው። ስለዚህ ለራሳችን ደህንነት ስንል መንግሥቱ እነዚህን ማኅበረሰቦች እንዲያዳምጥ፣ የተቃውሞ ድምፆች እንዲሰማ፣ በማኅበረሰቦቹ ለሚነሱ አግባብነት ያላቸው ጥያቄዎች አግባብ የሆኑ ምላሾች እንዲሰጡ እንፈልጋለን። በዚህ ሽብር ፈጣሪዎቹ መነጠል አለባቸው። እነዚህ ጉዳዮች አንድ ናቸው። ፕሬዚደንቱ በኬንያና በኢትዮጵያ ኢትዮጵያ ቆይታቸው ወቅት ካተኮሩባቸው ነጥቦች የምጣኔ ሀብት እድገት፣ የውሳኔ ሰጭነት አቅምን ማጠናከር፣ አጋርነት፣ የተፈጥሮ አካባቢ ጥበቃ፣ የዱር ሀብት ጥበቃና የሀብቱን ሕገወጥ ዝውውር መዋጋት ጥቂቶቹ መሆናቸውን ጠቁመዋል። ማሪኖቭስኪ እነዚህ ጉዳዮች ደግሞ የተለያዩና የማይነጣጠሉ ናቸው ብለዋል። ሚኒስትሩ ግልጽነት ወደ ጋራ ግባችን መልካም አስተዳደርና ግልጽነት ወደ ጋራግባችን ይወስዱናል። የምሽቱን ዜና የዜና መጽሔትና ዘገባዎች ነው ያደመጥነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ረዘም ላለ ጊዜ ከዘገባዎች ጋር ስለቆየን ሙዚቃ ልንጋብዛችሁ እንወዳለን። ሻምበል በላይነህ ከዚህ ቀደም ፕሬዚዳንት ባራክ ኦባማ ወደ ጋና በሄዱበት ወቅት የገጠመው ግጥምና ያዜማው ሙዚቃ ነበረ እንጋብዛችሁ። ማመኑ ተወና በዘር በቀለም፣ ኦባማ እንተሰጠን ዛሬ ህን ዓለም የፖል ነተስታ እንዳልመነመነም በአሜሪካን ምርጫ ዓለም ተማመነ። ማመኑን ተወና በዘር በቀለም Oh, my the set and the America, America. America. <speaking>

ይህ የአሜሪካ ድምጽ ሬዲዮ የአማርኛው አገልግሎት ነው። እስቲ በነጻው ተዘዋዋሪ ቁጥራችን 202 2 059942 የውስጥ መስመር 14 ከደረሱን መካከል ጥቂቶቹን እናዳምጥ። ሄሎ ጤና ይስጥልኝ፣ ቢዎች እንደምን አላችሁ? ስለ አሜሪካው ፕሬዚዳንት ባራክ ኦባማ የነበሩትን አስተያየቶች ሰማሁኝ በጣም ደስ የሚል ነው። አንዳንዶች ግን በተቃዋሚ ፓርቲዎች በእነ ይልቃን ጌትነት ይልቃን ላይ ያላቸው አስተያየት በጣም የሚገርም ነው እና ገርሞኝ ነው አስተያየት ልሰጥ የፈለግኩት። ኡባማ የተናገሩት ለእኔ ጥሩ ነው። ለእነሱ ግን ምን እንደሆነ ትርጉም የገባቸው አይመስለኝም። ነገር ግን ኦባማ እንዲያደርግ የሚፈልጉት ነገር እንደኔ አስተያየትና አመለካከት ከሆነ የሚገርመው ነገር ኦባማ እነዚህን ሰዎች ተስልጣን አውርዶ ሌላ እንዲሾሙ ወይም እነሱ እንዲሾሙ የሚያደርገ አይመስለኝም። የሄዱት አቶ ኦባማ አቶ ኦባማ የሄዱት አስተያየት ለመስጠት ሀገር ለመጎብኘት አንዳንድ ጎደሎ ካሉ ችግሮችን የኢኮኖሚ ሆነ የፖለቲካ እና በጸጥታ ጉዳዮች ላይ ለመናገር ነው። እና ስለዚህ ሌላ ሊያደርጉት የሚችል ነገር የለም። ሁሉ ስለ ዲሞክራሲ፣ ስለ የተለያዩ ፖለቲካ ፓርቲዎች፣ ስለ አፍሪካ መሪዎች በስልጣን ላይ ለመቆየት የሚያደርጉትን ሁሉ ነገር ጥሩ ተናግረዋልና በጣም አመሰግናቸዋለሁ። ደህና ሆኑ። ልቢዎች ሄሎ ቢዎች እንዴት ናችሁ? አሁን አቶ ኪሮስ ተጠይቀው ሲናገሩ ሰምቼ ነው አቶ እንዳርጋቸው የግንቦት ሰባት ጸሐፊ ላፕቶፕ ተሰጧቸው ላፕቶፕ እያነበቡ ናቸው መጽሐፍ እየጻፉ ናቸው። በጣም በጣም በቃ ውጭ እየሄዱ እየተዝናኑ ነው። ደብረ ዘይት ገህና እየሄዱ ነው ብለዋል። ግን ከአንድ ከተማረ ሰው ከአንድ ከተማረ ሰው ከሚባል ሰው ላይ እንዲህ አይነት ውሸት ነገ ሌላ መጥቶ ቢያያቸው የማይኮሩበትን ንግግር ሲናገሩ በጣም አዘም አንድ ተተማረ ምን ነው ይቺ? እኮ ነገር እኮ ይሄ በእድሜም እኮ ይቀራል። ይሄ ስልጣን በእንትን ብቻ እኮ አይደለም በሌላ ነገር እኮ ብቻ አለን፣ በእድሜ በሞትም ይቀራል እኮ ስልጣን። ስለዚህ ለምን ውሸት ይናገራሉ? አሁን አንድ እንደው ሌላ ይቀርና እነዚህ ተሰለፉ የተባሉትን እንኳን እንዴት እንደሚያሰቃዩ የተሰማና እየታየ አሁን እሳቸው እንደዚህ አድርገን አኖርን ማለት በጣም በጣም በጣም በጣም ቅሌት ነው። አመሰግናለሁ። ሰላም ቢሆዎች የሚደውለው ክቢ ከዋሽንግተን ነው። ወይዘሮ ትዝታ በላቸው ዶክተር ቴድሮስን ጠይቃቸው ነበሩ ስለ ሰዎች መከሰስ፣ መታሰር እና የጋዜጠኞች መታሰር ፍርድ ቤት ያው ነገር ጥሩ ሰው ናቸው የሚባሉት ዶክተር ቴድሮስን ፍርድ ቤት የያዘ ጉዳይ ምናምን ይላል። አሁን በፓርቶቻችን የተለቀቁት በፍርድ ቤት ነው በፍርድ ቤት ነው። ይሄንን የኢትዮጵያ ሕዝብ በሞት እኮ ያውቃል ፍርድ ቤቶችን ማን እንደሚያዛቸው፣ በምን እንደሚሰሩ ፍርድ ቤት ፍርድ ቤት ሚሉ ያችኑ የእነሱን እንትን በማጠባረቅ ና በጓደኝነት ነው የተናገሩ ይችላሉ። ደግሞ እንትኑን ፕሬዚደንት ኦባማ በጓደኝነት ነገሩን ምክር ነው የሰጡት ምናምን እንጂ አድርጎ አላሉ ነው እናውቃለን። አድርጉ እንዳላሏቸው እንደማይሏቸው የታወቀ ነው። ማድረግም አይፈልጉም። ለማንኛውም ግን ፍርድ ቤቶች ፍርድ ቤት ይዞታል የሚሉት እንዳነጋገር የሚያስጠላ ቃል እሱም ነው ማለት ሰጠ ነው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ነው። ወደ ሁለተኛው አጋማሽ መጀመሪያ ቅንብር ላይ ባለፈው ሰኞ ታዲያ ከአዲስ አበባ የተጠናቀረ ዘገባ አልፎ በነበረው የኤሌክትሪክ ወይም በዛ በነበረው የኤሌክትሪክ አገልግሎት መቋረጥ ሳቢያ መሰማት ሳይችል ቀረ። አሁን በድጋሚ እናቀርባለን። በኢትዮጵያ ቀጣይ እድገት ሊኖር የሚችለው በመረጃዎች ፍሰትና በግልጽ የሀሳብ ልውውጥ ላይ ሲመሰረት መሆኑን ፕሬዚዳንት ባራክ ኦባማ አሳስበዋል። ፕሬዚዳንቱ ይህን የተናገሩት በአዲስ አበባ ከኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ጋር ጋዜጣዊ መግለጫ በሰጡበት ወቅት ነበር። በኢትዮጵያ ዲሞክራሲን ለመገንባት ነባሩ ኢ ዲሞክራሲያዊ ባህል ትልቅ ፈተና ነው ብለዋል ጠቅላይ ሚኒስትር ኃይለ ማርያም። ፕሬዚዳንት ኦባማና ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በጋራ በሰጡት ጋዜጣዊ መግለጫ ላይ የሶማሊያና የደቡብ ሱዳንን ጉዳዮችም አንስተው ተነጋግረዋል። መለስካቸው አማ በቦታው ተገኝቶ ነበር። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በብሔራዊ ቤተ መንግሥት በጋራ በሰጡት ጋዜጣዊ መግለጫ፣ ሁለቱም መሪዎች ቀደም ባሉት ሰዓታት የተወያዩባቸውን ጉዳዮች አጠር አድርገው አውስተዋል። ፕሬዚዳንት ኦባማ አገራቸው ከኢትዮጵያ ጋር ያላትን ከመቶ ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት አስታውሰው ዛሬ ሁለቱ መንግስታት የደረሱበትን ጠንካራ ሁሉን አቀፍ አጋርነት አስምረውበታል። በመጨረሻም ቀጣይነትና ሁሉን አቀፍ እድገትም ሆነ ልማት እንዲሁም የተለያዩ ገጽታዎች ያሉትን ደህንነት ለማረጋገጥ መልካም አስተዳደርን ይጠይቃል ብለዋል። ከጠቅላይ ሚኒስትር ኃይለማርያም ጋር የነበራቸው ውይይት ግልጽ እንደነበረ የጠቀሱት ፕሬዚዳንት ኦባማ በኢትዮጵያ ቀጣይ እድገት ሊመጣ በሚችልበት መንገድ ላይ እንደተወያዩ ገልጸዋል። የኢትዮጵያ እድገት መቀጠል የሚወሰነው በመረጃ በነጻነት መንሸራሸርና ሐሳቦችን በግልጽ መለዋወጥ በማስቻሏ ነው። ሁሉም ድምፆች ሲሰሙ፣ ሕዝቡ የፖለቲካ ሂደቱ አካል መሆኑን ሲያውቅ፣ ሀገር ይበልጥ ጠንካራ፣ ይበልጥ ስኬታማ፣ ይበልጥ በፈጠራ ችሎታ የተሞላች ትሆናለች ብዬ አምናለሁ። በመሆኑም ኢትዮጵያ መልካም አስተዳደርን ለማስረጽ ሰብዓዊ መብቶችን፣ መሠረታዊ ነጻነቶችን ለማክበርና ዴሞክራሲን ለማጠናከር ልትወስዳቸው በሚገባ እርምጃዎች ላይ ተወያይተናል። ይህ ደግሞ ንግግሮቻችን ጥልቀት እያገኙ እንዲሄዱ የምንፈልግበት መስክ ነው፤ ምክንያቱም በኢትዮጵያ ተስፋና በሕዝቧ በብርቱ እናምናለን። ሁለቱ መሪዎች አጭር የመግቢያ ንግግራቸውን ካጠናቀቁ በኋላ ዕድል የተሰጣቸው ጋዜጠኞች ያቀረቧቸው ጥያቄዎች ተጨማሪ ማብራሪያ ያስገኙ ይመስላሉ። ከቀረቡት ጥያቄዎች መካከል በዩናይትድ ስቴትስና በኤርትራ ውስጥ የሚገኙ አሸባሪ ድርጅቶች የኢትዮጵያን ጸረ ሽብር ትግል እያደናቀፉ ናቸው። ከዚህ አኳያ ዩኤስ አሜሪካ ኢትዮጵያን በምን ዘዴ ልትረዳ ትችላለች? የሚል ነበረ። የፕሬዚዳንት ኦባማ መልስ ግልጽ ነበረ። የሀገራቸው ፖሊሲ ሽብርተኝነትን በየትም ይቃወማል የሚል ነው የኢትዮጵያን መንግስት፣ ጨምሮ ማንኛውንም ዴሞክራሲያዊ በሆነ መንገድ የተመረጠን መንግስት በኃይል ለመጣል የሚሞክርን ማንኛውንም ቡድን ይቃወማል ያሉት ፕሬዚዳንት ኦባማ ስለ አንዳንድ በኢትዮጵያ ስላሉ ቡድኖች ግን እንዲህ ብለዋል ኢትዮጵያ ኢትዮጵያ ውስጥ በንቃት የሚንቀሳቀሱ በኢትዮጵያ መንግሥት አመለካከት ብርቱ ስጋት የሚደቅኑ አንዳንድ ቡድኖች መኖራቸውን አውቃለሁ። የእኛ የስለላ መረጃ ግን የሚጠቁመው ቡድኖቹ የኢትዮጵያን መንግሥት ይቃወሙ እንጂ በሽብር ፈጠራ አድራጎት ውስጥ አለመግባታቸውን ነው። እኛ ይህን የምንመዝንባቸው በጣም ግልጽ የሆኑ ደረጃዎችና መለኪያዎች አሉን። ሆኖም ለጠቅላይ ሚኒስትሩ እንደ ጠቆምኩት በምክክሮቻችንና እየጠበቀ በሚሄደው የስለላ ትብብራችን ትክክለኛ ችግሮችና እውነተኛ የሽብር አድራጎቶች ያሉባቸው ማስረጃዎች እንዳሉ እናያለን። ከእንዲህ ያለው ጉዳይ ጋር የተያያዘው ነገር የአንዳንድ የተለያዩ ቡድኖችን እንቅስቃሴ በምን በይነው አይነት ብይን ወይም ትርጉም ላይ የሚወሰን ነው ፓርቲኩለር ግሩፕስ አክቲቪቲስ ኢፍ ዴ አር ጀስት ከዚህ ብዙ ቡድኖች የሚንቀሳቀሱባቸውን ሁኔታዎች በመረዳት ስለ ጉዳዮቹ እየተነጋገሩ ነው? ወይስ በተቃውሞ እንቅስቃሴዎች ውስጥ ገብተዋል? በፖለቲካ ድርጅትነት እየተንቀሳቀሱ ነው ወይ? ለነዚህ ጉዳዮች ባለን መረዳት ወይም በምንሰጠው ትርጓሜ ይወሰናል። ከእነርሱ ጋር ባንስማማ እንኳ ጥበቃ ልናደርግላቸው ይገባል። ይህ ዩናይትድ ስቴትስ ውስጥ የሚደረግ ነው፣ ደግሞም ሌላ የትም ቦታ ሊሆን የሚገባው ነው። ይህ ደግሞ ለዲሞክራሲ አስፈላጊ አካሉ ነው። ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከቀረቡት ጥያቄዎች መካከል ደግሞ በአገሩ የሚመሰገን የኢኮኖሚ እድገት እየታየ ቢሆንም ከአንዳንድ ወገኖች በዚች ሀገር የሰብአዊ መብቶች ረገጣን የመጠየፍ ነገር የለም ይሄ ደግሞ ወደ አንድ ሀገር ሊፈስ የሚችለውን መዋል ነዋይ ይገተዋል የሚል አመለካከት አለ። ይህን ለመለወጥ ምን ይሰራሉ የሚል ነበረ። ጠቅላይ ሚኒስትር ኃይለ ማርያም በበኩላቸው ችግሩ እንዳላም ነው። ዋናው ፈተና ግን የሀገሪቱ ኢ ዴሞክራሲያዊ ባህል ነው ይላሉ ማች ስ Therefore, we want to work on this issue. It's our concern. And, but uh, uh, something has to be understood. ኢትዮጵያ የሚጠበቅባትና እውነታው ብዙ ጊዜ የተለያዩ መሆናቸውን ሙሉ በሙሉ እንረዳለን። ስለዚህ በችግሩ ላይ ለመስራት እንፈልጋለን። ስጋታችን ወይም ጉዳያችንም ነው። ይሁን እንጂ ይህ እያቆጠቆጠ ያለ ዲሞክራሲ መሆኑን ሰዎች እንዲገነዘቡልን እንፈልጋለን። በዚህች አገር ውስጥ በመቶዎች አመታት ከተቆጠሩ ዲሞክራሲያዊ ያልሆኑ ልማዶችና ባህል ነው እየወጣን ያለ ነው። በጥቂት አስሮች አመታት ውስጥ በእኛ አጋጣሚ ደግሞ በሀያ የዲሞክራሲ ግንባታ አመታት እኛ እየተጋፈጥናቸው ካለን አመለካከቶችና ችግሮች መላቀቅ ቀላል አይደለም። መንግስታቸው ጋዜጠኞችን እንደሚያስር ተጠቁሞ፣ ይህ ሁናቴ እንዲሻሻል ምን እንደሚያደርጉ ጥያቄ ያቀረበላቸው አቶ ኃይለማርያም የሰጡት መልስም ነበረ። ጋዜጠኞችን እንፈልጋለን። ብዙ ጥሩ ጋዜጠኞችን እንፈልጋለን፣ ምክንያቱም መጥፎ ብቻ ሳይሆን ብዙ ጥሩ ውጤት ያሳዩ ዜናዎችም ስላሉን። አዎን እንፈልጋችኋለን። ይህ በጣም አስፈላጊ ነው። የጋዜጠኝነትን ስነ ምግባር የሚከተሉ ጋዜጠኞች እዚህ አገር ውስጥ እንዲሰሩ እንፈልጋለን። ነገር ግን በሁሉም የሙያ መስኮች እንደሆነው ሁሉ በጋዜጠኝነትም ብቃት ያላቸው ሰዎች እጥረት አለብን። በሶማሊያ የአልሸባብን አሸባሪ ቡድን ሕልውና እንዲያከትም ለማድረግ በሚካሄደው ትግል ፕሬዚዳንት ኦባማ ኢትዮጵያ ያላትን መሪ ሚና አድንቀዋል ሪ አብረን ባከናወናቸው ሁሉ እየተጋገዝን ቆይተናል። ለምሳሌ ወደ ውጊያው ወታደሮቻችንን ማስገባት አያስፈልገንም። ኢትዮጵያውያን ኃይለኛ ተዋጊዎች ናቸው። ኬንያውያንና ዩጋንዳውያን ጦራቸውን በብርቱ መሥዋዕት ማሰማራት ያውቁበታል። ምክንያቱም የአካባቢው መረጋጋት ያለውን ትርጉም ይገነዘባሉና ነው። ለዚህ ነው ሶማሊያ ውስጥ እየሠራን ያለነው ሁሉ ማሳያ መሆኑን ባለፉት ጊዜያት ደጋግሜ ስናገር የነበረው ፕሬዚዳንት ኦባማ የደቡብ ሱዳንን ጉዳይ ከአንድ ወር ባላነሰ ጊዜ ውስጥ ወደ አንድ ወሳኝ ምዕራፍ መሸጋገር እንዳለበትም አሳስበዋል። አንድ ነገር ወደፊት መግፋት እንዳለበት ሁላችንም እንገነዘባለን። ምክንያቱም ኢጋድ በጣም ለረጅም ጊዜ ከእነዚህ ግለሰቦች ጋር በምክክር እየሠራ ይገኛል። በዚህ ጉዳይ ውስጥ ለዓመታት እየጣሩ የቆዩት የእኛ ልዑካንም አንዳች አዲስ ምዕራፍ ውስጥ ለመግባት ጊዜው አሁን መሆኑን እየተናገሩ ነው። እስከ ፊታችን ነሐሴ ዐሥራ አንድ ድረስ አንዳች ለውጥ ካላየን በወገኖቹ ላይ ጫና መፍጠር የሚቻልባቸውን ሌሎች አማራጮቻችንን መጠቀምን ግምት ውስጥ እናስገባለን። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ፕሬዚዳንት ኦባማ ከዚህ ጋዜጣዊ መግለጫ በኋላ በደቡብ ሱዳን ጉዳይ ላይ ከሁለቱ ተፋላሚ ወገኖችና ከአካባቢው አገሮች እንዲሁም ከሌሎች የኢጋድ ፕላስ አካላት ጋር በመሆን እንደሚነጋገሩ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የመጨረሻው ዝግጅታችን ቀሪው የመጨረሻው የምሽት ቅንብር ከአዲስ አበባ አክሊሉ የላከውን ዘገባ ነው የምናቀርበው። የአሜሪካው ፕሬዝዳንት ወደ ኢትዮጵያ መጡ ሲባል፣ የመጀመሪያው ስልጣን ላይ ያሉ መሪ ሲባል፣ አሜሪካና ኢትዮጵያ ወዳጅነታችን አጠናከሩ ሲባል፣ ወዘተረፈ ብዙ ነገሮች ወደ ሀሳብ የመጡና ይሄን አዘጋጅሁ ብሏል ንጉሴ አክሊሉ። ንጉሴ አክሊሉን ለዛሬ ከሬዲዮ መጽሔት ተውሰን ይህን ወደ ሀሳቤ መጣ ያለውን እንዲያቀርብ አደረግ ነው። ቀጥል ንጉሴ። የአሜሪካው ፕሬዚደንት ኦባማ ስልጣን ላይ ያለ የመጀመሪያው የአሜሪካ ፕሬዚደንት በመሆን ሰሞኑን ኢትዮጵያን ጎብኝተው ወደ ሀገራቸው ተመልሰዋል። ታሪክን ታሪክ ያነሰዋልና የኢትዮጵያ መሪ ቀዳማዊ ኃይለስላሴ ደግሞ ኦባማ ከመወለዳቸው ሰባት ዓመት ቀደም ብሎ እንደ አውሮፓውያን ዘመን አቆጣጠር በሺ ዘጠኝ መቶ ሀምሳ አራት አሜሪካንን በመጎብኘት የመጀመሪያው ጥቁር አፍሪካዊ መሪ ሆነዋል። ይህም በፕሬዝደንት አይዘንሃወር ዘመን ነው። ሁለቱ ሀገሮች ዲፕሎማሲያዊ ግንኙነት የመሰረቱት ዛሬ ሳይሆን በዳግማዊ አጤ ምኒሊክ እና በፕሬዝደንት ሩዝቬልት ዘመን ነው። አጋጣሚው ከፈቀደ የፕሬዝደንት ኦባማ ወደ ኢትዮጵያ መምጣት ምክንያት ከሆነ ማን ይናገር የነበረ ነውና፣ ጋዜጠኛው፣ ዲፕሎማቱና ታሪክ ጸሐፊው፣ አምባሳደር ዘውዴ ረታ የምሽቱ የቪኦኤ እንግዳ ናቸው። ኦፊሴል የሄዱት ፕሬዚዳንት አይዘናወር ዘመን ነው። ይሄም እንደ ኤውሮፓ አቆጣጠር በሺ ዘጠኝ መቶ ሀምሳ አራት አመተ ምህረት በኢንቦት ወር ነው። ያ የመጀመሪያ የቀዳማዊ ኃይለ ስላሴ ኦፊሻል ቪዚት በአሜሪካ የተደረገው ያን ጊዜ ነው። በዚያን ጊዜ ጃንሆይ መላ መላው ባይባልም ብቻ አብዛኛውን የአሜሪካ ክፍለ ሀገሮች በመጎብኘት ከአንድ ወር ተኩል ያላነሰ ቆይተዋል። የመጀመሪያ ጉዟቸውም ስለሆነ ያ የጉዞ ፕሮግራም የተዘጋጀው ከፍ ባለ ጥንቃቄ፣ ብዙ ጊዜ የፈጀ ነበር። ፕሬዚዳንት አይዘንሃወር መልካም አከባበል ካደረጉላቸው በኋላም በኢትዮጵያና በአሜሪካ መካከል ያለው ግንኙነት እየተስፋፋ አሜሪካም ለኢትዮጵያ የምታደርገው እርዳታ ከነበረበት እየጨመረ እንዲሄድ በኢኮኖሚ መስክ ሆነ በጦር ኃይል ድርጅትም አንዳንድ እርዳታዎች ያኖ ያኝተው ወደ ሀገራቸው ተመልሰዋል። ይህ የመጀመሪያው የቀዳማ ስላሴ የኦፊሴል ቪዚት ነው። ንጉሰ ነገስቱ ቀዳማዊ ሀይለስላሴ ስላሴ በሺ ዘጠኝ መቶ ስልሳ ሶስት በፕሬዝደንት ኬኔዲ ጋባዥነት አሜሪካንን ለሁለተኛ ጊዜ የጎበኙት ፕሬዝደንቱ ለክብራቸው በላኩላቸው ኦባማ አዲስ አበባ በገቡበት አይነት ኤርፎርስ ዋን በተሰኘ የአሜሪካ ፕሬዝደንቶች ልዩ አውሮፕላን ተጉዘው ነው። ፕሬዝደንት ኬኔዲና ባለቤታቸው ማዳም ኬኔዲ ንጉሰ ነገስቱን የተቀበሏቸው ደግሞ ከዋይት ሀውስ ዋሽንግተን ዩኒየን ስቴሽን ባቡር ጣቢያ ድረስ በመጓዝ ነው። ንጉሰ ነገስቱ በዚሁ ጉብኝታቸው ኒውዮርክ ድረስ በመሄድ ገና አዲስ ተመስርቶ የነበረውን የአፍሪካ አንድነት ድርጅት ቻርት በጄኔቭ የተባበሩት መንግስታት ድርጅት አስቀምጠዋል። ለዛሬው ለህብረቱ መመስረት መነሻ የሆነውን ታሪካዊ ንግግርም አድርገዋል። አምባሳደር ዘውዴ ረታ አጽንዖት በመስጠት ከተናገሩት እንደገና ከዚያ ደግሞ ዘጠኝ አመት በኋላ ቀዳማዊ ኃይለ ሥላሴ የአፍሪካ አንድነት ድርጅት የበላይ የክብረ ሊቀ መንበር በነበሩበት ጊዜ በፕሬዚዳንት ኬኔዲ ዘመን ሰዓቱም ቀኑም ትዝ ይለኛል። በመስከረም ሺህ ዘጠኝ መቶ እንደ ኤውሮፓ አቆጣጠር ሺህ ዘጠኝ መቶ ስልሳ ሶስት ዓመተ ምህረት ለኦፊሴል ጉብኝት ሄደው ነበር። ያን ጊዜ ፕሬዚዳንት ኬኔዲ ለጃንሆይ ለንጉሠ ነገሥታችን የአዘጋጁት አቀባበል በጣም ደስ የሚል ነው። ጃንሆይ ኤርፎርስ ዋን የተባለውን አውሮፕላናቸውን አዲስ አበባ ድረስ ልከው ጃንሆይ በዚህ አውሮፕላን ከነ ተከታዮቻቸው ተጉዘው መጀመሪያ ፊላዴልፊያ ድረስ ከሄዱ በኋላ እዛ አዳር ሆነ። ከዚያ በኋላ በማግስቱ በልዩ ባቡር ዩኒየን ስቴሽን የተባለው ዋሽንግተን የሚገኘው የባቡር ጣቢያ ድረስ ሲጓዙ በባቡር ጣቢያው ተገኝተው ንጉሰ ነገስቱን የተቀበሉት እራሳቸው ፕሬዚዳንት ኬኔዲ እና ባለቤታቸው ማዳም ኬኔዲ ናቸው። ይህ አቀባበል በጣም የደመቀ በጣም ብዙ ክብር የተጎናጸፈ ነበር። ይህም ምክንያቱ ምንድን ነው? ቀዳማዊ ሥላሴ የአፍሪካን አንድነት ድርጅት ለማቋቋም ያደረጉትን ጥረት በማወቅ ከዚህም ጋር አያይዘው አፍሪካውያኖች ምን ያህል ለጃኖይ ከፍ ያለ ባለውለታ መሆናቸው ስለገለጹ ጃኖይን የተቀበሏቸው በኢትዮጵያ መሪነታቸው ብቻ ሳይሆን የአፍሪካ አንድነትም መሪ አድርገው ነው የቆጠሯቸው። በዚህ መሰረት ጃኖይ እንደዛ በአሜሪካ በቆዩበት ጊዜ ሁሉ የተደረገላቸው አቀባበል በጣም የጋለ በጣም የሞቀ ነበር። ከዚህም ጋር አጣምረው ጃንሆይ ኒውዮርክ ሄደው ይህን የአፍሪካን አንድነት ድርጅት ቻርት በተባበሩት መንግሥታት ድርጅት እጅ እንዲቀመጥ አድርገዋል። ለዚህም መልእክተኞቹ በሙሉ ተሰብስበው በተገኙበት አዳራሽ ያሉይ ንግግር አድርገዋል። የአፍሪካን ጉዳይ በጥሩ ሁኔታ ተቀባይነት አግኝቷል። አምባሳደር ምናልባት በዚህ ጉብኝት ወቅት ነበሩ ልበል? እኔ ራሴ የነበርኩት ጋዜጠኛ በጃኖይ ጃኖይን ጉዞ የምከታተል እኔ ነበርኩ ያን ጊዜ በ ራዲዮ ዋና ዲሬክተር ነበርኩ። በዚህ ምክንያት ነው የሄድኩት። አጠቃላይ ጉብኝቱን ተከታትለው ነበር ማለት ነው። እንዴት ይታየዎታል? እንደው አሁን ካለው ሁኔታ ጋር አንድ ላይ እንደው እንዴት ያዩታል? ለንጉሰ ነገስቶ ሕዝቡ ውስጥ የነበረው ክብር ምን ያህል ነበር? ቀደም ብዬ እንደጠቀስኩት ፕሬዚዳንት ኬኔዲ ንጉሰ ነገስታችንን የተቀበሉት በጣም በደመቀ መንፈስ ነው። የተደረገላቸው አቀባበል የጋለ ነው። በልዩ አውቶሞቢል ከዩኒየን ስቴሽን እስከ ማረፊያቸው ብሌር ሀውስ እስከተባለው ቤተ መንግስት ድረስ ፕሬዝዳንት ኬኔዲ እና ንጉሰ ነገስታችን አውቶሞቢሉ ላይ ቆመው በግልጽ አውቶሞቢል ብዙ ህዝብ ከግራና ከቀኝ የሚያቀርብላቸውን የጭብጨባና የጭወት አቀባበል በደስታ መልስ ሰጥተዋል። ፕሬዚደንት ኬኔዲ እንግዲህ ከዛ ብዙ አልቆዩም ያው በህይወታቸው ያለፈው ሰዎች ነው እና እንደው እርስዎ እንግዲህ የጃንሆይም የቅርብ በጋዜጠኝነት ሙያ ቤተ መንግስቱ አካባቢ ቅርብ ስለነበሩ በዚያ ወቅት ንጉሰ ነገስቱ እንደው የተሰማቸው ስሜት ምን እንደሆነ መግለጽ ይቻላል አምባሳደር ጃንሆይ ይሄ የኬኔዲ አሟሟት በጣም በጣም አሳዘናቸው ደግሞም ያደጋ የደረሰው ልክ ጃንሆይ እንደተመለሱ ስለሆነ ወዲያውኑ በማግስቱ አውሮፕላን ይዘው በዋሽንግተን በተደረገው የቀብር ስነ ስርዓት ላይ ከአለም መንግስታት ከመጡ መሪዎች ከነ ጄኔራል ደጎል ጋር ሆነው የቀብሩ ተካፋይ ሆነው ቀብረዋል። አመሰግናለሁ። አምባሳደር ዘውዴ ረታ አስራ ስምንት አመት በጋዜጠኝነትና በልዩ ልዩ የስራ ኃላፊነት አምስት አመት፣ በዲፕሎማትነት በመጨረሻም ንጉሠ ነገሥቱ ከስልጣን እስከወረዱበት ጊዜ ድረስ በሮም የኢትዮጵያ መንግስት አምባሳደር ሆነው አገልግለዋል። በተባበሩት መንግስታት ድርጅትም ውስጥ ሠርተዋል። ጋዜጠኛና ዲፕሎማት ዘውዴ ረታ የኤርትራ ጉዳይ፣ ተፈሪ መኮንንና የቀዳማዊ ኃይለ ሥላሴ መንግስት የተሰኙትን ሦስት መጽሐፍት በመጽሐፍ የድርሰቱን ዓለም አድናቆት አትርፈዋል። ተከታዩ መጽሐፋቸውንም እያዘጋጁ ነው። ከመልካም ምኞት ጋር በዚህ ልሰናበት። አመሰግናለሁ። እኛም ንጉሴ እናመሰግናለን። ከእንግዳው ጋር የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬው ዝግጅታችን እዚህ ላይ ያበቃ። በአማርኛው ፕሮግራም ነገማታ ከአንድ ሰዓት እስከ አንድ ተኩል ከዚያም በመደበኛው ከ3 እስከ 4 ሰዓት በምናቀርበው ፕሮግራም እንገናኛለን። ያስተናገድናችሁ ኒያላነሽ ፍስሃዬና አዲሱ አበበነን። ሰላም ደህና ደሩ። ቀጥሎ የትግርኛ ፕሮግራም ይቀርባል።